ወንድሞች እህቶች፣ ጸጋና ሰላም ይብዛላችሁ። የሐዋርያ ሥራ ምዕራፍ ሶስት ከቁጥር 1 እስከ 10 ያለው እናነባለን። ጴጥሮስና ዮሐንስም በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፤ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና። ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። እግዚአብሔር የሚያስገርምና የሚያስደንቅ ነገር በማድረግ ህዝባዊ ስሜቶችን መግዛት የሚችል አምላክ ነው። በዚያ ወቅት ወደ ጌታ ወደ ኢየሱስ ክርስቶስ የነበረው አይሁዳዊ አመለካከት፣ አይሁዳዊ ስሜት ምን ነበረ? በኢየሩሳሌም ከተማ የነበረው የዚያን ሰሞን ወሬ ምን የሚል ነበረ? እነ ጴጥሮስ በእርግጥ ባረጋገጡት መሠረት፣ በዐይናቸው ባዩት መሠረት እነዚያ ሰቅለው ቢገሉትም ሞት ይዘው ዘንድ አልቻለም። የሞትን ጣር አጥፍቶ እግዚአብሔር አስነሳው። እኛ ለዚህ ነገር ምስክሮች ነን ለማለት ችለዋል። ከአብ የሚወጣ የእውነት መንፈስ እርሱ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ከመጀመሪያ ጀምሮ ከኔ ጋር ነበራችሁና ትመሰክራላችሁ ተብለዋላ በይሁዳ፣ በሰማርያ፣ በኢየሩሳሌም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ተብለዋል እነሱ ይህን ይበሉ እንጂ ቅሉ በፈሪሳውያን በኩል ወሬው ሌላ ነው። ያ አሳች በሦስት ቀን እነሳለሁ ብሏል። አሁን ደቀ መዛሙርቱ ሰርቀው ተነሳ ብለው እንዳያወሩ መቃብሩን እናስጠብቅ አሉ። መጀመሪያ ጲላጦስን ሲጠይቁ፣ ጠባቆች አሏችሁ እናንተ አስጠብቁ ተባሉ። ጠበቁ ግን የፈሪሳውያን ንቁ ጠባቂዎች የክርስቶስን ትንሣኤ ማፈን አልቻሉም። እነሱን አስተኝቶ እሱ ተነሳ። ሲታይ መቃብሩ ባዶ፣ የማስተባበያ ወሬ በገንዘብ ተገዛ። ተሰረቀ ብለው እንዲያወሩ ገንዘብ ተከፈላቸው። በሙስና የትንሣኤውን ዜና ለማፈን በምድራችን ከተፈጸሙት ሙስናዎች ሁሉ ትልቁ ሙስና ያኔ የተፈጸመው የእግዚአብሔርን እውነት ለመገልበጥ የተሰጠ የሰው ገንዘብ ነበር። ምናልባት ኢየሩሳሌምና አካባቢዋ በነዚህ ሁለት ምስክሮች ዙሪያ እየተነጋገረ ነው። አሳጥማጆቹ መጽሐፍት የማያውቁቱ ተነስቷል ይላሉ። የፈሪሳውያን ደቀ መዛሙርት ደግሞ የለም፣ ተሰርቆ ነው ይላሉ። ይሄንን ውዝግብ የሚፈታ ሥራ እግዚአብሔር ሊሰራ ተነሳ። የበዓለ ሐምሳ ዕለት መንፈስ ቅዱስ በታላቅ ክብር እጅግ በገነነ ክብር ወረደ። በሀገር ሁሉ ቋንቋ ተናገሩ። የእግዚአብሔርን ታላቅ ሥራዎች በየልሳኖቻቸው እነዚያ የገሊላ ሰዎች መሰከሩ። በጣም የሚገርም መድረክ ነው። እነዚያ አስራ ሁለት ሰዎችና ሌሎቹ በአንድ ላይ 120ዎቹ ያዘጋጁት መድረክ አልነበረም። ምንም አይነት ቅስቀሳ አልተደረገም። ነገር ግን በዓሉ በዓል 50 ነው። የነ ጴጥሮስ በዓል አይደለም። 120ዎቹ ያዘጋጁት ኮንፈረንስ አይደለም። እግዚአብሔር ሊሰራ ያቀደው ነገር ግን ከመሆን የሚከለክለው አልነበረም። ስለዚህ መንፈስ ቅዱስ ወደዚያ የሰውን አይነች ወደሚስበው ወርቃማ ቤተ መቅደስ አይደለም፣ ወደዛች ሰገነት ወረደ። ክብር ለእግዚአብሔር ይሁን። ሲወርድ ነበረ የሆነው ድንገት እንደሚነጥቅ ዓውሎ ነፋስ ድምፅ ከሰማይ መጣ ያ ነበረ ያንን ሁሉ ሺ ህዝብ የሰበሰበው ይህ ድምፅ በሆነ ጊዜ ከሰማይ በታች በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበርና እነዛ አይሁድ በሙሉ ወደ ሰገነቱ ሁላችንንም በዚች ሰገነት ውስጥ ያስቀመጠን ይሄ ድምፅ ነው። ክብር ለእግዚአብሔር ይሁን። ብዙ ያሸበረቁ መድረኮች አሉ ህዝብ የሚርመሰመስባቸው ግን ሰው እንደሚያይ ሳይሆን እግዚአብሔር እንደሚያይ ካየን መንፈሱ ወደ ሄደበት እንሄዳለን። የመንፈሱ ድምፅ ወደ ተሰማበት ወደዚያ እንጎርፋለን። ጎረፉ። ሦስት ሺህ ሰው በአንድ መረብ ተያዘ። ክብር ለእግዚአብሔር ይሁን። በዚህኛው ክስተት የዚያን ሰሞን የአካባቢውን ውዝግብ የሚሰብር ክስተት የሚሰብር ሥራ ሠራ እግዚአብሔር። እግዚአብሔር ከእነዚህ የገሊላ ምስኪኖች ጋር እንደሆነ የኢየሱስ ከሆኑት ጋር እንደሆነ፣ ከተሰቀለው ጋር ከሞተው፣ ከተነሳው፣ ከእሱ ጋር እንደቆመ መንፈስ ቅዱስን በማውረድ አዲስ ቋንቋን በመግለጥ እግዚአብሔር አረጋገጠ። ይሄ አንድ ነው፣ አንድ ዙር ግን ነገር ሁሉ በሁለት ወይም በሶስት ምስክር ይጸና ነው አደለ? የባለ ሀምሳ አለቱን ክስተት ተከትሎ እግዚአብሔር እንደገና ደግሞ በኢየሩሳሌም ሌላ የሚያስገርም ሥራ መስራት ነበረበት። በአይሁዳውያን መካከል ያለውን ትርምስ የተፈጠረውን ጥያቄ ኢየሱስን በተመለከተ የነበረውን የወቅቱን አነጋጋሪ አጀንዳ መልስ ለመስጠት ያህዌ ምን ይላል? የአብርሃም አምላክ ምን ይላል? በዚህ ጉዳይ ላይ የገሊላ ሰዎች እንዲህ ይላሉ፣ የመቅደስ አዛዦች እንዲህ ይላሉ፣ ተራው ሕዝብ እንዲህ ይላል፣ የሄሮድስ ወገኖች እንዲህ ይላሉ፣ የአይሁ ሸንጎ እንዲህ ይላል፣ የሮም ወታደሮች እንዲህ ይላሉ። ብዙ ብዙ አይነት አስተያየት ሊኖር ይችላል። የግሪክ ፈላስፎች እንዲህ ይላሉ። ከውጭ የመጡት እንዲህ አሉ። ውስጥ ያሉት እንዲህ አሉ። ብዙ ወሬ ሊኖር ይችላል። ሁሉንም ጸጥ የሚያደርግ የእግዚአብሔር መልስ ምን ይሆን? ያህዌ ምን ይላል? እግዚአብሔር ምን ይላል? ሁለተኛውን ምስክር ነበር። ዛሁን ያነበብነው ሩቅ አልሄደም። እግዚአብሔር ይህን ጉዳይ በተጨባጭ በሚያውቁት ነገር ለማስረገጥና ክርክሩን ለመቁረጥ የወቅቱን ውይይት መቋጫ ለማበጀት እግዚአብሔር የራሱን ሐሳብ ለመግለጽ የክርስትናን እምነት ላይ ማህተም ለማሳረፍ እግዚአብሔር ብዙ የተወሳሰበ ነገር ውስጥ አይገባ። እዛው ደጃፋቸው ላይ መፍትሄው ተገኘ። ክብር ለእግዚአብሔር ነው። ሰውየው አርባ ዓመት ሙሉ አንካሳን ግን አርባ ዓመት የሰውየው የራሱም እድሜ ነው። ለምን የሚለን? ከእናቱ ማህፀን ጀምሮ አይደለም። ከእናቱ ማህፀን ጀምሮ ምንድን ነው አንካሳ የሆነ አንድ ሰው ነበረ። በጣም የሚገርም ነገር፣ ሲወለድ ጀምሮ በባህሪው ሽባው አንካሳ ሆኖ ነው። ይሄ የተፈጥሮ ጉዳይ። በዚህ ላይ የሕክምና ጥበብ ሊጨነቅ ይችላል። ወጌሻዎች ሊቸግራቸው ይችላል። የዚህ ዘመን የነርቭ ሐኪሞች የአጥንት ስፔሻሊስቶች ይህን ሰው ቢያገኙት ይከብዳቸዋል ብዬ አስባለሁ። ሲፈጠር ጀምሮ ሽባ የሆነ ሰው በጣም በጣም ጉዳዩን በቃ ለመግለጽ ይቸገራሉ። ተፈጥሮን ማስተካከል ይከብዳቸዋል። የፈጠረው እግዚአብሔር ግን እያንዳንዷን ነርቭና አጥንት የት ቦታ እንዳለች ምን መሆን እንዳለባት እንደፈለገ ማድረግ የሚችል ነው፣ ክብር ለስሙ ይሁን። ታስታውሳላችሁ፣ እውር ሆኖ የተወለደው ሰው እሱም ልክ እንደዚሁ ሰው ከእናቱ ማህጸን ጀምሮ አይነት እውር ነው። ምን ማድረግ ይቻላል ለአይን ሀኪሞች ምንም ምንም ሊሉ አይችልም ጥያቄው ምን ነበረ ይሄ ሰውዬ ውር ሆኖ እንዲወለድ ኃጢአት የሰራው እርሱ ወይስ ወላጆቹ ወይስ ማን ነው ነበር አይደል መልሱም ምን ነበር እርሱም ወላጆቹም አይደሉም ነገር ግን የእግዚአብሔር ክብር በዚህ ሰው እንዲገለጥ ነው ተባለ ይሄ ሰውዬ በእግዚአብሔር እቅድ መሰረት በእውነቱ ለዚች ቀን የተመደበ ሰው እንደነበረ አምናለሁ። ያለፉትን አርባ ዓመታት በዚች መልካም በሚሏት ደጅ ቤተ መቅደስ ደጃፍ ውስጥ እንዲቀመጥ የእግዚአብሔር ፍላጎት ነው። እስከዚች ቀን ዘጠኝ ሰዓት ድረስ ለምን እግዚአብሔር በልቡ ውስጥ የነበረውን ሀሳብ ውድ ልጁን ከሞት ያነሳውን ልጁን ያከብርበት ይገልጽበት ዘንድ ይመሰክርለት ዘንድ እንደ መሳሪያ ሊጠቀምበት በቤተ መቅደስ ደጃ ሽባ ሆኖ እንዲቀመጥ ተደረገ። የእግዚአብሔር የክብሩ መገለጫ መሆን የዓለምን ታሪክ የለወጠውን ኃጢአት ያመጣውን አስከፊ ገጽታ የቀየረውን የክርስቶስ ኢየሱስን ትንሣኤ እና የክብሩን ማንነት መመስከሪያ መሆን በጣም ወሳኝ ነጥብ ላይ እግዚአብሔር ሲጠቀምበት፣ እስኪ አስቡ። ከአዳም ጀምሮ ጌታ ተመልሶ እስከሚመጣና ዓለም እስከሚያልፍ ያለውን የህዝብ ብዛት እስኪ በአይምሯቸው አስቡ። እግዚአብሔር ይወቀው አይደል። እኛ ምንድን ነው የምንለው? ግፋ ግፋቢ፣ በቃ አልፋ አላፋት ብለን እናልፈዋል አይደል? አንድስ እንኳ ሊቆጥራቸው ማይችል ከዚህ ውጪ ቋንቋ የለንም። ከዚህ ሁሉ አንድስ እንኳ ሊቆጥራቸው ከማይችል ህዝብ መካከል ለዚህ ምስክርነት ምክንያት እንዲሆን የተመረጠ ዕድለኛ ግለሰብ ምናልባት እራሱም አያውቀው፣ ሰዎችም አያውቁ እነ ጴጥሮስም አያውቁም? ይህን ሁሉ የዘላለም እግዚአብሔር ምክር ማን ያውቃል ማንም። እነ ጴጥሮስ እንደ ማንኛውም አይሁዳዊ በወቅቱም ቤተ ከቤተ መቅደስ ክርስትናው ሙሉ በሙሉ ስላልተለየ ፕሮግራሙን ያውቃሉ። የዘጠኝ ሰዓት ነው የጸሎት ጊዜ። እዚህ ጋ እንደምናየው ከሆነ ይሄ የጸሎት ጊዜ ታዋቂ ጊዜ ነው። በምንድን ነው የምናውቀው? በቃ ብዙ ህዝብ ነው የተገኘው በዕለቱ። እዚህ ጋ ቁጥር ዘጠኝ እንኳን ብናነብ ምንድን ነው የሚለው? ህዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት ይላል። ለጸሎት የመጣው ህዝብ እና በጣም በቃ ያለው የከተማው ህዝብ ግልብጥ ብሎ የሚገኝበት የጸሎት ጸሎቱ ማን የሚመራው ይመስላችኋል? ያው በቤተ መቅደሱ ስርዓት መሰረት ካህናቱ የተለያየ ህግና ስርዓት ይኖራቸዋል። በዛ መሰረት የእነሱ መድረክ ነው፣ የእነ ጴጥሮስ መድረክ አይደለም። እነሱ ሊጸልዩ ነው የሚሄዱት፣ ሌላ ምንም ምንም ሀሳብ የላቸው። የእግዚአብሔር ቀጠሮ ግን እየደረሰ ነው። የእግዚአብሔር የልብ ምክር መፈጸሚያ ሰዓት ግን እየደረሰ ነው። ልክ ሲገቡ እንደ ማንኛውም ሰው ምጽዋት ለመናቸው ነው። የሚጠብቀው ብርና ወርቅ ነው። ብርና ወርቅ ለመናቸው ነው የሚለው። እነዚህ አሳ አጥማጆች፣ እነዚህ የገሊላ ሰዎች ብርና ወርቅ የላቸው። ትኩር ብሎ ተመለከተውና ጴጥሮስ ብርና ወርቅ የለኝም ይህን ያለኝን ግን እሰጥሃለሁ። ከዛ ከብርና ከወርቅ የሚበልጥ ነገር ኢየሱስ ያላቸው ሰዎች ናቸው። ይህን ያለኝን ነገር እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። በጣም የሚገርም ነገር ታላላቅ የኢየሩሳሌም ሀብታሞች በዛ በኩል አልፈው ሊሆን ይችላል። አዎ ብርና ወርቅ ሲላቸው ጥለውለት ሊሆን ይችላል። ሰውየውን ግን ከዛ ከተቀመጠበት ሊያስነሳው አልቻለም። እነሱ ሲያልፉ ለሌላው ብርና ወርቅ ይላል። አሉ የተባሉ የጸሎት ሰዎች፣ አሉ የተባሉ የሃይማኖት መሪዎች፣ አሉ የተባሉ ሀብታሞች፣ አሉ የተባሉ ባለስልጣናት ይሄን ሰው ከዚያች ደጃፍ ሊያስነሱት አልቻሉም። ብርና ወርቅ ከመቀመጫ ከዚያ ስፍራ ሊያነሳው አልቻልም። ታዲያስ? ጌታ ኢየሱስ ግን አዘለለው። ክብር ለእግዚአብሔር ይሁን። ቀኝ እጁን ይዞ ልቅ ሲያደርገው ምንድን ነው የሚለው? በዚያን ጊዜ እግሩና ቁርጭምጭሚቱ ጸና የሚል ቃል። ምን አይነት ስራ እንደተሰራ በቃ የሆነ ኃይል ተለቋል ማለት። እነዚ የተኮማተሩ ያጠሩ፣ ምን ያሉ የውስጥ ጅማቶቹ ምናምን ተፈታቱ፣ ቦታ ቦታቸውን ያዙ። ክድት ያደርገው የነበረው እግሩ ጸና፣ ቆመ። አጥንቱ ከምኔው ኃይል አገኘ። እዚህ ጋር ብዙ ነገር እረዳለሁ። ጌታ ኢየሱስ አንድ ተአምረኛ ሰው ብቻ አይደለም። አዎ አዳምና ሔዋንን የፈጠረ እርሱ ነው። ለዚህ ማስረጃ ቢሆንስ አይችልም? ይሄ ጥቅስ በእምነት ተሻግረን ርቀን እንሂድ ካል እዚህ ድረስ መድረስ እንችላለን። የስሙ ኃይል አንድ ሙሉ ጤናና አካል ያለው ሰው እንዲሆን እስከ ማድረግ ካደረሰው፣ ያኔም የመጀመሪያዎቹን ሰዎች የፈጠሩ እጆችም የእርሱ እንደሆኑ እናምናለን። በጣም ደስ የሚል ነገር ነው። የሆነ ወደ ላይ ዘሎ ቆመ። ከዛ ከዛ ርቀት ሽባ ሆኑ ከተቀመጠበት ስፍራ ዘሎ ቁጫር፣ አይደለም ተኛ፣ አይደለም ቆመ። እግዚአብሔር ይመስገን። የሚገርም ነገር ነው። ልዩ የሆነ ታምራዊ ኃይል መገረም እና መደነቅ ሞላባቸው። ታዲያ ለምን አይሞላ? እኔ የዕለቱ የጸሎት ፕሮግራም በሙሉ ተቀየረ። በቃ አጀንዳው ተቀየረ። ሰው ሊጸልይ ነው የተሰበሰበው። እዚህ ጋር እግዚአብሔር መገረም እና መደነቅን ሲያደርግ እናያለን። በአይን የሚታይ ነ ማስተባበል የማይቻል ነገር ሲለምን እኮ እነሱንም ለምኗቸው ምጽዋት ሰጥተውት እኮ አልፈው ገብተዋል መጨረሻ ግን የገሊላ ሰዎች ሲመጡ፣ ያ የተሰቀለው ደቀ መዛሙርት ሲመጡ ብድር ይሄ ሰው ከዚህ በኋላ ብርና ወርቅ የሚሰጥ ሰው እንዲሆን አደረጉት እንጂ የሚለምን እንዲሆን አይደለም ያለ ለምን ሰርቶ ጥሮ ግሮ ያገኛል ከዛ በኋላ ይሰጣል። የሌሎቹ ብርና ወርቆች ግን ይህን አላደረጉም። ዛሬ ከእጃችሁ ምን ይላል እግዚአብሔር እያንዳንዳችንን የሚቋቋም ፍተሻ በዚህ ቃል በኩል በዚህ ሰዓት ወደ መንፈሳችን ተልኳል። ዛሬ በአይምሯችሁ ውስጥ ምን አለ? ዛሬ በልባችሁ ምን አለ? በእጃችሁ ምን አለ? እግዚአብሔር መፈተሽ ይፈልጋል። ብርና ወርቅ ወይስ ኢየሱስ ይላል። አይኑረን ለማለት አይደለም። የሞላው ግን የትኛው ነው? የያዘን ስሜታችን የተቆጣጠረው የትኛው ነው? የሎዶቅያ ቤተ ክርስቲያን ያው የምትለውን ታውቃላችሁ። ምንድን ነው ያለችው? እዚህ ጋር ተጽፏል። ሀብታም ነኝና ባለጠጋ ሆኛል፣ አንድም እንኳን አያስፈልገኝም? በቃ ሞልቷል። ብርና ወርቅ። ጌታ ኢየሱስ ምን አላት? ጎስቋላና ምስኪን፣ ድሃ፣ እውርም የተራቆትክ መሆንህን ስለማታውቅ፣ ከዛ ጥሪ ይቀርብለታል። ጥሪው ምንድን ነው ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈ የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስን እንድታይ አይኖችን የምትኳላው እኩል ከእኔ ትገዛ ዘንድ እመክርሃለሁ ይላል ኢየሱስ። የእኛ ወርቅ ምንድን ነው መሰላችሁ? ልንገራችሁ፣ የኢየሱስ ክርስቶስ መለኮታዊ ክብር ነው። እንዴታ ወክ እንዳትል፣ ታቦቱ ይናገር በእንጨት ይሠራ ያለ ከግራር እንጨት፣ ከዛስ በኋላ በወርቅ ይለበጣል። እንጨቱ የምን ምልክት ነው? የኢየሱስ የሰውነቱ ምሳሌ ነው። ወርቁ ደግሞ የመለኮቱ ምሳሌ ነው። ስለዚህ የእኛ ወርቅ የሚገኘው ኢየሱስ ውስጥ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወርቁን ከኔ ግዛ። ብርና ወርቅ የሌለን ኢየሱስ ያለን ሰዎች ምናልባት ራሳችንን ከዚህ ዓለም ሀብታሞች በታች የምናስብ ከሆነ ተሳስተናል። ኢየሱስ ከሁሉም በላይ ነው። ብርም አለ ኢየሱስ ውስጥ ምንድን ነው ብር? የቤዛነት ስራውን የሚያመለክት አይደል? በብሉይ ኪዳን እስራኤል ሲቆጠሩ ስማቸው ሲመዘገብ መጀመሪያ የሚከፍሉት ምንድን ነው? ብር ነው አይደል? የነፍስ ቤዛ ተብሎ ነበር የሚከፈለው። ምንድን ነው የሚያመለክተን? ሰዎቹን እስራኤላዊ የሚያደርጋቸው የእግዚአብሔር ህዝብ የሚያደርጋቸው ክፍያ ነበረ። እኛንም የእግዚአብሔር መንግስት ዜጎች ያደረገን ክፍያ፣ እኛን የኢየሱስ ክርስቶስ እንድንሆን ያደረገን፣ የእግዚአብሔር ልጆች እንድንሆን ያደረገን የተከፈለ ክፍያ አለ። ስለ እኛ የተከፈለ ዋጋ አለ። ያ ምንድነው? የኢየሱስ ክርስቶስ ደም ነው። ክቡር ደሙ ነው። ተዋጭና ያ ነው ቤዛችን። አሁንም ብሩን ኢየሱስ ውስጥ ነው የምናገኘው። የዚህ ዓለም ብር እና ወርቅ ባይኖረንም፣ ነገር ግን ከእግዚአብሔር ዘንድ የሆነው ውድ የሆነ ማንነት በክርስቶስ ኢየሱስ ውስጥ አለ። እሱን ለሰዎች ልንሰጥ ይገባል። ዛሬ ብዙ አንካሳ ሰው በየደጃፉ አለ። ይሄ እኮ ከእናቱ ማህፀን ጀምሮ አንካሳ የነበረው ሰው እናቴ በኃጢአት ወለደችኝ እንደተባለው ከእናቱ ማፀን ጀምሮ ኃጢአተኛ ሆኖ የሚወለደውን የአዳምን ዘር በሙሉ ይወክላል። የፈለጉ መልካም ሰዎች ቢሆኑ የፈለጉ የሃይማኖት ሰዎች ቢሆኑ፣ መልካምነታቸው፣ በጎነታቸው፣ ጥሩነታቸው በጣም ጥሩ ቢሆን ያለ ኢየሱስ እስከኖሩ ድረስ የሰው ልጆች ኃጢአተኞች ነው። ወደ ኢየሱስ ያልመጣ የዚህ ዓለም መልካም ሰው ከኃጢአት በታች ነው። በኢየሱስ ስር ያለ አንድ ምስኪን ወይም ኃጢአተኛ ሰው በዚህ ዓለም ካለው በጣም ጻድቅ ከሚባለው ሰው ይልቅ የጸደቀ ነው። ክብር ለእግዚአብሔር ይሁን። ያ የሰው ጽድቅ ነው፣ ይሄ የእግዚአብሔር ጽድቅ ነው። ያ በሕግ ሥራ የመጣ ጽድቅ ነው፣ ይሄ በኢየሱስ ክርስቶስ ቤዛነት የተገኘ ጽድቅ ነው። ግራና ቀኛቸውን የማያውቁ ብዙ ምስኪኖች እንደ ተወለዱ ያሉ የኢየሱስ ክርስቶስ ብርሃን ያልጎበኛቸው በሁለት እግራቸው የሚሄዱ መንፈሳቸው ግን አንካሳ የሆኑ ብዙዎች ናቸው። እኛ ስ እንዲሁ አልነበር። እኛም እኮ እንዲሁ ነበር። የእግዚአብሔር ብርና ወርቅ የሌለን በክርስቶስ ኢየሱስ ያለውን ባለጠግነት ያላገኘ ዛሬ ግን የጌታ የኢየሱስ ክርስቶስ ስም ያጸናናል ወገኖቼ፣ አጽንቶናልም። እዚህ ያቁመን እርሱ ነው። ይሄን ስም ይዘነው ነው። እነዞ ሰውየው እደጅ ነበረ፣ አሁን ወደ ውስጥ ገባ። ወደ እግዚአብሔር መገኘት ለመድረስ ያልቻልን ሰዎች ነበር። እየዘለለ እየተመላለሰ እየዘለለ እግዚአብሔርን እያመሰገነ ወደ መቅደስ ገባ። እነ ጴጥሮስን እንኳን አላመሰገነ አረን መጀመሪያ እስኪያገኝ ድረስ ወደ እነሱ ትኩር ብሎ ተመለከተ፣ ኢየሱስን እስኪያገኝ። ከዛ በኢየሱስም ተነሳና ተመላለስ ከተባለ በኋላ እየዘለለ ወደ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ሰዎችን ወደ ራሳችሁ እንዳትስቡ። የጸናው የቆመው የተለወጠው የሚያመሰግነው ማንነት ራሱን ለእግዚአብሔር ይሰጣል። እዚህ ጋር የነ ጴጥሮስና የዮሐንስ ክብር አልተገለጠም። ነገር ግን የሞተው ይልቁንም ከሙታን የተነሳው ደግሞ በእግዚአብሔር ቀኝ ያለው የክርስቶስ ኢየሱስ የክብሩ ጸዳል ቤተ መቅደሱን ሞላው። ጌታ ኢየሱስን በዚህ ክብሩና ጸዳሉ ልናንጸባርቀው ልናበራው ይገባናል። ወገኖቼ እኛ ተሰውረን እሱ ጎልቶ መታየት አለበት። የኢየሩሳሌምን ክርክር የሚቆርጥ የእግዚአብሔር ሥራ ዛሬ የሚሠራ አለ፣ ወገኖቼ በወንጌል ኃይል በወንጌል እውነት የመዳን መንገድ ቢሆን የቤተ ክርስቲያን እውነት ቢሆን እግዚአብሔር በጣም የሰወረልን። ማንኛውም ያምን እኮ እውነት ቢሆን ምን እንደሆነ በወንጌል እውነት ይገለጣል። እግዚአብሔር ዛሬ እኛን ሊጠቀምብን ይፈልጋል። ለዚህ ጉዳይ ወደ ውስጥ ገባ ወ ወደ ውስጥ እግዚአብሔር ይመስገን። በአዲስ እና በሕያው መንገድ በመረቀልን አይደል የሚለው ወደ ቅድስት እንገባ ዘንድ እንዳደረገን ተጽፏል። እርሱ ስለ እኛ ቀዳሚ ሆኖ ገብቷል። ስለዚህ በደጅ መቀመጥ ቀርቷል። ታሪክ ተለውጧል። ዘለን ቆመናል። ወገኖቼ ከዚች ዓለም ነገር የምናገኛቸው ነገሮች ከዛው አያስነሱንም፣ ለውጥ አያመጡም። ወገኖቼ ዛሬ ለምንድን ነው ወደ ውስጥ የማትገቡት? ለምንድን ነው ወደ አምልኮ ቅድስተ ቅዱሳን ውስጥ ለመግባቱ ላይ በጉባኤ የማንገኘው ለምንድን ነው? በክርስቶስ ፍቅር ራሳችንን በሙላት የማንሰጠው ተብለው ሰዎች ሲጠየቁ ኑሮ ብርና ወርቅ ነው ሰዎችን እደጅ አስቀመጠው አይደለም? አብዛኛው ምክንያት እዛው ደጅ መቅረት ነው የሚኖረው። ወደ ውስጥ ለመግባት ከተፈለገ፣ ወደ አምልኮ መቅደስ ውስጥ ለመግባት ከተፈለገ። ወደ ሰማያዊ ጉዳዮች ለመግባት ከተፈለገ ዘላቂውም እሱ ነው። ወገኖቼ፣ ከምድር የምናገኘው ምድር ነው የሚያስቀረው። የሰማዩን ለመያዝ ከፈለግን ኢየሱስ ያስፈልገናል። ያለ ኢየሱስ ከተቀመጡበት መነሳት አይቻልም። ያለ ኢየሱስ ወደ ሰማይ መግባት አይቻልም። ያለ ኢየሱስ እግዚአብሔርን ማምለክ አይቻልም፣ መመስከር አይቻልም። የሰውዬ መሰከረ እግዚአብሔርን አከበር። ስለዚህ ያላችሁ ስጥ የለኝም አትበሉ። የዚህ ዓለም ነገር ባይኖራችሁ ዘላለማዊ ነገር አላችሁ። በነፃነት በድፍረት በእምነት በደስታ የምትሰጡት ነገር አላችሁ። ይህን ያለኝን ግን እሰጥሃለሁ አለ ገሊላዊው። ደስ ሲል ሌሎቹ የሌላቸው አለዋ በትንሣኤው ማህተም የተረጋገጠ ማስረጃ በእጁ አለዋ። ሰማይና ምድር ተገናኝተዋል በክርስቶስ ኢየሱስ። የእግዚአብሔር ዐይኖች እዛው ናቸው። እግዚአብሔር በምድር ላይ ሥራ እየሠራ ነው፣ የልጁን ጉዳይ መሠረት ለማስያዝ በዚች ዓለም ፊት ማንም ያልመሰከረለትን ራሱ ምስክር ሊሆንለት እግዚአብሔር ስራ እየሰራ እና በመለኮታዊ ድፍረት በመለኮታዊ ብቃት ተገለጡ። እነዚህ ባሪያዎች የአምላክ ባሪያዎች። ክብር ለእግዚአብሔር ይሁን። ራሳችሁ እንዴት ነው የምትለኩት? እዛ ጋርና እዚህ ጋር ያለውን ቁመት በማወዳደር ከሆነ ችግር ነው። ብርና ወርቅ ካላቸው ጋር በማነፃፀር ከሆነ ሌላ ጉዳይ ነው። ስልጣን እና የዚህ ዓለም ክብር ካላቸው ጋር በማነጻጸር ከሆነ ሁሌ እንደቆዘማችሁ ትኖራላችሁ። ስለዚህ ያላችሁን ስጡ። በእምነት በድፍረት ወደ መቅደስ ግቡ። ጌታን ኢየሱስን አክብሩ። መጨረሻ ገብተው ያሉት ምንድን ነው? ቁጥር አስራ አምስት አካባቢ የሕይወትን ራስ ገደላችሁ፣ እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጽናው። በእርሱም በኩል የሆነው እምነት በሁላችን ፊት ይህን ፍጹም ጤና ሰጣው። ክብር ለእግዚአብሔር። በእርሱ በኩል የሆነው እምነት ሄኮኖ በልብ በሙሉነት የሚያቆመን በክርስቶስ ኢየሱስ በኩል የሆነው እምነት በሁላችሁ ፊት እያያችሁ እየሰማችሁ ይህን የአርባ ዓመት በሽተኛ ፍጹም ጤና ሰጠው። ፍጹም መንገዳገድ ምናምን፣ ይሄ ደግፉኝ ያዙኝ ብሎ ነገር የለም። ዘሎ ቆመ። እግዚአብሔር ይመስገን። በቃ እየተመላለሰ እየሮጠ እግዚአብሔርን ያመሰግን ነበር። በኃጢአት የተወለዱ ነፍሳት፣ ኃጢአት መንፈሳዊ ነገራቸውን ሽባ ያደረገባቸው፣ በእግዚአብሔር ፊት መቆም የማይችሉ ሰዎች፣ ወደ ውስጥ ያልገቡ ሰዎችን ዛሬ ኢየሱስ ያቆማቸዋል። ኢየሱስ ይተክላቸዋል። ኢየሱስ ያሮጣቸዋል። ኢየሱስ ምስጋናን በአፋቸው ይጨምራል። ዛሬም ቢሆን ፈውስ ብቻ አለ፣ ለሚያገኘው ሰውዬ ኃይል ጭምር ነው። እንዴት ደስ የሚል ነገር! የእግዚአብሔር ሥራ ፍጹም ነው። በእኛም ላይ ፍጹም መዳናችን ፍጹምና የተጠናቀቀን አንዴና ለዘላለም ነው። አይከለስም። ክብር ለእግዚአብሔር ይሁን። ተቀባይነት ማግኘታችን ላይ ነጥብ፣ ጥያቄ የለም። እግዚአብሔር በክርስቶስ ኢየሱስ ለዘላለም ረክተዋል። የእግዚአብሔር ጥያቄ በመስቀል ላይ ተመልሷል። ስለዚህ ፍጹም ጤና ሰጠው። መዳናችን ፍጹም ነው። ክብር ለእግዚአብሔር። በነገራችን ላይ ስለ መዳን የተጠቀሰው ጥቅስ ይሄ እንደሆን ታውቃላችሁ። በኋላ ላይ ጴጥሮስ ምዕራፍ አራት ቁጥር አስራ ሁለት ላይ ምንድን ነው ያለ? መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ከሰማይ ለሰዎች የተሰጠ ስም ሌላ የለም። ስለዚህ በዚህ አንካሳ ላይ የሆነው ፈውስ የመዳን ትምህርትን እንድናስተምርበት የመዳን ወንጌልን እንድንሰብክበት ያስችለናል። ወንጌል ያልሰሙ ይሄን ሰው ይመስላሉ። የዚችን ዓለም ብርና ወርቻ በመጠበቅ ላይ ያለ በየደጃፉ ያለው ትውልድ ይሄን ሰው ይመስላል። ኢየሱስ ያድናል በሉት። ያኔ ዘሎ ይቆማል። ያኔ ፍጹም ጤና ያገኛል። ፍጹም መዳን ማለት ነው። የዘላለም ሕይወት ያገኛል። ክብር ለእግዚአብሔር ይሁን ስለመጣልን ቃል ለእኛም ጌታ ስለላከው መልእክት ስሙ ይባረክ። እግዚአብሔር ይባርካችሁ።